የሁለገቡና የአንጋፋው ባለ ተሰጥኦ የኪነ ጥበብ ሰው የአባባ ተስፋዬ የቀብር ሥነ ሥርዓት ትናንት በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጽሟል። አባባ ተስፋዬ አቶ ተስፋዬ ሳህሉ። እስክንድር ፍሬው ተከታዩን ይዟል። አርባ ሁለት ዓመታት በቴሌቪዥን መስኮት በሚሊዮኖች ከሚቆጠሩ ልጆች ወላጆች ፊት እርሳቸው በእነዚህ ዓመታት በርካቶች ዘንድ ደርሰዋል። ከቤታቸው ቤተኛ ሆነዋል። ሩቅ ሆነው እንደ ቅርብ፣ ባዕድ ሆነው እንደ ዘመድ፣ የቅርብ ረዳት፣ የልጆች የግብረ ገብ መምህር ሆነው አበባ የነበሩት ልጆች ፍሬ ሲሆኑ ተመልክተዋል። እንደምናላችሁ ልጆች እያሉ ለዓመታት ከየቤቱ የዘለቁት ሊመለሱ ቃል ሲገቡ የቆዩት አባት የአሁኑ አካሄዳቸው የመጨረሻ ሆኗል። ደህና ዋሉ ልጆች። የቴሌቪዥኑ ሞገስ የግብረ ገቡ መምህር የመጨረሻ ስንብት በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። የቀብር ስነ ሥርዐቱን ካስተባበሩት አንዱ ታዋቂው ጋዜጠኛ ጌጡ ተመስገን እንደሚለውም አባባ ተስፋዬ የተሰናበቱት የማይረሳ ውለታቸውን ትተው ነው። አእምሮ የማልማት ስራ ላይ ትልቁን ተግባር ፈጽመዋል። የተስፋይቷ ምድር ኢትዮጵያ የኢትዮጵያ ልጆች በስነ ምግባር ታንጸው አገርና ሕዝብን ለመጥቀም የሚችሉበትን ኃይል ስነ ምግባር እንዲይዙ የበኩላቸውን አስተዋጽኦ አበርክተዋል። በእያንዳንዳችን ሕይወት ውስጥ አባባ ተስፋዬ በስጋ አይዛመዱን እንጂ የመንፈስ አባታችን ናቸው። ቴሌቪዥን ላይ ሲቀርቡ እኔም አንተም እኮ ቁጫት ለማንተ ዝም አትልም እኮ ሲሉ እኔን ያዩኝ እየመሰለኝ እኮ ዝምል ነበረ። ትልቅ ሰው ሲመጣ እኮ ልጆች ተቀምጦ እንግዳን መቀበል ነውር ነው ብድግ በሉ ይላሉ። እሳቸው እኮ ሲመጡ እኛ የሚያዩን መስሎን እኮ ብድግ እንላለን። ተቀመጡ እኮ ሲሉን ነው የምንቀመጠው። ይህንን የኢትዮጵያን ቤት ድረስ የኢትዮጵያን ጎጆ ድረስ ዘልቀው ስነ ምግባርን፣ አብሮነትን፣ ኢትዮጵያዊነትን የሰላም መቀነት፣ የፍቅር መቀነት፣ የአንድነት መቀነት፣ የስነ ምግባር መቀነት እንድንታጠቅ አስችለውናልና አባባ ተስፋዬ ዝንት ዓለም በኢትዮጵያ ምድርና በኢትዮጵያ ልብ ውስጥ ነግሰው ይኖራሉ። ጥቅምት 23 1957 የኢትዮጵያ ቴሌቪዥን ሲቋቋም የልጆች ጊዜ የተባለ ፕሮግራም እንዲኖር ሀሳብ ያቀረቡት ያጸደቁት ራሳቸው አባባ ተስፋዬ መሆናቸውም በቀብር ስነ ስርአቱ ላይ በተነበበው የህይወት ታሪካቸው ተመልክቷል። ከዚያን ጊዜ ጀምሮ እስከ 1998 ዓ ም ድረስ ለ42 ዓመታትም ሳያቋርጡ አገልግለዋል። በአዲስ አበባ ዩኒቨርሲቲ የትያትር ጥበባት ክፍል ተባባሪ ፕሮፌሰር የነበሩት አንጋፋው የዘርፉ ባለሙያ ተስፋዬ ገሰሰ እንደሚሉት አባባ ተስፋዬ የጀመሩት የቀጠሉትም በአገሪቱ የሌለና ያልተሞከረ ነገር ነው። የለም ነበረ። ከዛ በፊት ልጆች የሚያጫውቱት እናቶቻችን፣ ሞግዚቶች እና ቤት ውስጥ ነው። በመጽሐፍ ደረጃ ተጽፎ ለእነሱ የሚሰጥ ስነ ጽሑፍ የለም። እንግዲህ ያ ያንን ነገር ላይ እሱ ገባ፣ ሰራ ለማለት ነው እና ያሬድ ገብረ ሚካኤል በፊት የልጆች መጽሐፍ ስለ እንስሳት የጻፉት ሁሉ ነገር እኳል ነፍታ ንጉሴ ቢሆኑ በእንስሳት አስመስለው ራሳቸው አፈወርቅ ገብረ ቀደም ሲል የጻፉት ነገር ሁሉ ያኮ ለህፃናት ማስተማሪያም አይነት ነገር ብሎ ነው እና በጅሮንድ ተክለሐዋርያት የእነሱን ፈለግ ይዞ ሄደ ነው ተስፋዬ። በነገራችን ላይ እንዲያውም ከፍታይ ንጉሴ ጋራ በአፋጀሽኝ ቲያትር ውስጥ ሳይካፈል የቀረ አይመስለኝም። ይሄ እንግዲህ ጣሊያን እንደወጣ ላት እንደወጣ ዘመን ላይ ማለት ነው። ይህን ቀደም ሲል አስተዋጽኦውን ማበርከት የጀመረ ሰው ነው ማለት ነው። ይህም ሆኖ ዋነኛው የአባባ ተስፋዬ መገለጫ ተዋናይነታቸው እንደሆነ ባለሙያው ይናገራሉ። ታላቅ ተዋናይ ነበር ሲሉ ነው የገለጿቸው። በተለይ በኮሜዲ ቲያትሮች ላይ የተለየ ተሰጦ ነበራቸው ብለዋል። አባባ ተስፋዬ በአጠቃላይ ከሰባ በላይ ቲያትሮችን መጫወታቸውን የህይወት ታሪካቸው ያሳያል። ሀሁ በስድስት ወር፣ እናት አለም ጠኑ፣ ኤዲፐስ ንጉሥ፣ አሉላ አባ ነጋ ዳዊትና ኦሪዮን፣ ኦቴሎ፣ የአዛውንቶች አባትና ሌሎችም ይጠቀሳሉ። የሕይወት ታሪካቸው እንደሚያሳየው ወደ መድረክ የመጡ ሴቶች ባልነበሩበት ወቅት ደግሞ ጎንደሬው ገብረ ማርያም፣ ቴዎድሮስ አፋጀሽኝና የመሳሰሉ ቲያትሮች ላይ የሴት ገጸ ባህርያትን ጭምር ለአራት ዓመታት ተጫውተዋል። ሴት ተዋንያን ወደ መድረክ መምጣት የጀመሩት ቀስ በቀስ ነው። በዚህ ሂደት ወደ መድረክ ከመጡት ሴት ተዋንያን አንዷ ሎሚ ተራ ተራ በተሰኘው ዜማዋ ታዋቂነት ያገኘችው ሻምበል ደመቀች መንግስቱ በሁለት እግሯ እንድትቆም እንደረዷት ትናገራለች። አሉላ አባነጋን ነጋን የሚያክል ቲያትር አብሬያቸው ሰርቻለሁ። አሁ በስድስት ወርን ሰርቻለሁ። የእስረኛውን ፓርቶኜ ሁለት ሰዓት ከምናምን ነው የሚፈጀው ማስታውሰው ብዙ ነገር አለኝ። እሳቸው የዛን ጊዜ ይሄንን ፓርት እንድሰራ በእግሬ እንድቆም ያደረጉኝ አባት ናቸው። ለዛሬው ማንነቴ እሳቸው ናቸው። እና አባባ ተስፋዬ በትወናው ዘርፍም እንዲህ ለሌሎችም መንገድ የጠረጉ አርአያ ሆነው በርካቶችን ያስከተሉ ባለሙያ ናቸው። አስተዋጽኦአቸውም በተለመዱ ቃላት የሚገለጽ እንዳልሆነ ታዋቂው ተዋናይ ደበሽ ተመስገን ያስረዳል። ከልጅነት ጀምሮ ጭንቅላታችን ውስጥ አንድ የተቀረጹ ሰዎች አሉ አይደለም። እንዳሻውለ ትላለህ፣ አውላቸው ደጀኔ ትላለህ፣ ተስፋዬ ሳህሉ ትላለህ። እነዚህ መቼም አይጠፉብም። ከእነሱ ስትወርዳ ደለ እንወጋየው እነደበበያል ከምትመጣው ስለዚህ እና አባባ ተስፋዬ ሳህሉ በቃ በኢትዮጵያ ኪነ ጥበብ ውስጥ እኔ አሁን ቃል የለኝም ለመናገር። እውነት ለመናገር ምንድን ነው የምንሰጣቸው? ዝነኛ እንደኛ አትላቸው ያልፋሉ። አንጋፋ አትላቸው ያልፋሉ። በቃ አንጋፋ እንደውም የእድሜ ነው አይገልጽም፣ አቅማቸውን አይገልጽም። እና ለእኔ እንደ አባባ ተስፋዬ ሁሉም ስለሚል ነው፣ ጅጋጅ ተስፋዬ ነው የምንለው። እና እነዚህ አባቶች በቃ ሁልጊዜ የምትወዳቸው ሁልጊዜ የምታከብራቸው፣ ብትችል ብትችል ትውልድ በተከታታይ እንዲያስታውሳቸው ማድረግ የሚገቡ ሰዎች ናቸው። የተለመደ አባባል አለ አይደለ፣ ሳይማር ያስተማር የሚባለው ወላጅ እንደሱ ነው። እነዚህ ደግሞ ከዛ ያልፋሉ። ጥበቡን ሳይማሩ ጥበቡን በግር ያቆመ አባት ነውና ስለ በተስፋ ምንም በቃላት የሚገለጽም አይደል፣ የተለመደ ነግግር ይሆናል ተዋናይ፣ ድምፃዊ፣ የሙዚቃ መሳሪያ ተጫዋች፣ የቴሌቪዥን ፕሮግራም አዘጋጅ፣ የልጆች ተረት ደራሲና ተረት ተናጋሪ፣ የዜማና ግጥም ደራሲ፣ የምትሀት ባለሙያ የሆኑት አባት ናቸው በሞት የተለዩት። ትውልድ ግን ከእርሳቸው መማሩን ይቀጥላል። በቀብር ስነ ስርዓቱ ላይ የተገኙት የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ይህንኑን የተናገሩት ሁሉንም እጅግ በጣም አሳዝኗል። ብዙ ታሪክ የሰሩ ብዙ ያስተማሩ ናቸው። የነገ ትውልድ ከእሳቸው የሚማረው ብዙ አለ። ሁላችንም በጣም አዝንናል። አባባ ተስፋዬ በሙያቸው ላበረከቱት አስተዋጽኦ የተለያዩ ሽልማቶችን አግኝተዋል። ከቀዳማዊ ኃይለሥላሴ እጅ ሶስት ጊዜ የወርቅ ሰዓት መሸለማቸው፣ በ1991 ዓ ም ደግሞ የኢትዮጵያ የኪነ ጥበባትና የመገናኛ ብዙኃን የሽልማት ድርጅት በቲያትር ዘርፍ የሕይወት ዘመን ተሸላሚ መሆናቸው ይጠቀሳል። ዩኒቲ ዩኒቨርሲቲም የክብር ዶክትሬት ሰጥቷቸዋል። አርቲስት ተስፋዬ ሳህሉ ወይም አባባ ተስፋዬ ሰሞኑን ያረፉት በተወለዱ በዘጠና ሦስት ዓመታቸው ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ